ጥያቄ አስራ ሁለት አላህ ነቢዩን ሰለላሁ ዐለይሂ ወሰለም መልእክተኛው አድርጎ ሲልካቸው ዕድሜያቸው ስንት ነበር? ወደ ማንስ ነው የተላኩት? መልስ፣ የአርባ ዓመት ጎልማሳ ነበሩ። የተላኩትም ለሰዎች ሁሉ አብሳሪና አስጠንቃቂ ተደርገው ነው።